የተፈጥሮ አካባቢ ሳይንስና ቴክኖሎጂ ፕሮግራም ነው። ቀዳሚው አዘጋጅና አቅራቢ ሰሎሞን አባተ። ሰላም እንደምናችሁ ክቡራትና ክቡራን፣ ሰላም ናችሁ? ይቅርታ፣ ሰላማችሁ ከተነሳ ብዙ ድምፅ፣ እጅግ የተመሰቃቀለ ድምፅ፣ የሚጮህ ድምፅ፣ ውካታ፣ ጩኸት፣ ካካታ፣ ሆታ፣ ጋጋታ፣ ድምፅ፣ ድምፅ፣ ድምፅ። እንዴ፣ ጥፋት እኮ ነው። ዓለማችን በተለይ ከተሞቻችን የውካታ መናኸሪያ እየሆኑ ነው። የድምፅና የአካባቢ ጥናት ባለሙያ ነች የሰማችኋት። አንድ ሰው በድምፅ ግነት መለኪያ ከ45 ዴሲቤል በላይ የሆነን ድምፅ ተረጋግቶ መስማት ይሳነዋል። ያ ግነት ወይም ጩኸት 120 ዴሲቤል ከደረሰ ግን ጆሮችን የመስማት አቅሙን እያጣ ይመጣል ትለናለች ባለሙያዋ። በመጸዳጃ ቤት ውስጥ ውሃ ሲለቀቅ የሚወጣው የድምፅ መጠን እስከ ዘጠና ዴሲቤል ሊደርስ እንደሚችልና የመስማታችን አቅም ምን ያህል እየተጎዳና እየተዳከመ እንደሚሄድ ያስታውሱ ለነገሩ ድምጽ መብዛት ችግር የሚያደርሰው የመስማትን አቅም በመጉዳት ብቻ አይደለም። የበዛ ድምፅ በሕፃናት ላይ ዘላቂና ቋሚ የሕይወት ችግርና መሰናክልን ያኖራል። እንዲህም ይላሉ አጥኚዎች። እንዲያውም ሁካታ በበዛበት አካባቢ የሚኖሩ ሕፃናት በትምህርት ቤትም የመረዳት፣ የመገንዘብ፣ የመቀበል፣ የማስታወስ ችሎታቸው እየተዳከመ ነው። የድምፅ ብክለት ጥፋት ነው። በዓለም አቀፍ ደረጃም ብዙ ውግዘት እየደረሰበት ይገኛል። የድምፅ ብክለት የአየር ብክለትን ተከትሎ ያለ በዓለምም ሁለተኛው ግዙፍ የአካባቢያችን ብክለት አይነትና ችግር ነው። ይህንን የብክለት አይነት የሚፈጥረው ድምፅ ያልተፈለገና በሰው ላይ መረበሽን የሚፈጥር ማንኛውም አይነት ድምፅ ነው። እንዲህ አይነት ድምፆች መደበኛውን የሕይወታችንን እንቅስቃሴ ይጎዳሉ፣ ያስተጓጉላሉ፣ እንቅልፍ ይነሱናል፣ ውይይቶቻችንና መደማመጣችንን ይቀንሳሉ። በአጠቃላይ የአኗኗራችንን ሁኔታ የተረባበሸ እንዲሆን ያደርጋሉ። የዩናይትድ ስቴትስ የአካባቢ ጥበቃ ባለስልጣን እንደሚለው ለድምፅ ብክለት ይህንን ያህል ትኩረት ያልሰጠ ነው እኮ ስለማን ናየው ስለማንቀምሰውና ሸተው ስለማናሸተው ነው። ካለበለዚያ የአየር መበከልን የውሃ መበከልን ያህል ግዙፍና ጉዳቱም ተተካካይ የሆነ ጥፋት ነው። የድምፅ ብክለት የሚፈጥረው አጠቃላይ መረበሽና የኑሮ መስተጓጎል ከሚያደርሳቸው የበረቱ የጤና ችግሮች መካከል ከጭንቀት ጋር የተያያዘ የበረታ የደም ግፊት፣ የአንደበት መንተባተብና የንግግር ስክነት ማጣት፣ የመስማት ችሎታ መጥፋት፣ እንቅልፍ ማጣት ወይም መረበሽ፣ አጠቃላይ የልብና የደም ዝውውር ሥርዓት መስተጓጎልና መመሳቀል ይገኙባቸዋል። ብታምኑም ባታምኑም ጤናና ድምፅ ቀጥተኛ ግንኙነት አላቸው፣ ይላሉ ተመራማሪዎቹ። በድምፅ ብክለት ምክንያት በዓለም ዙሪያ ቢሊዮኖች የበረታ ጉዳት እየደረሰባቸው ናቸው። በጤና ላይ በቀጥታ ከሚደርሰው ጉዳት በተጨማሪ የምርታማነት መቀነስ፣ የትራፊክ አደጋዎች መበራከት፣ የማህበራዊ ሕይወት መደፍረስ፣ የቤተሰቦች መመሳቀል፣ የልጆች አእምሮ መድከም፣ በውጤቱም የትውልድ ጉዳት ይከተላል። ብዙ ሀገሮችና የተባበሩት መንግስታት ድርጅት ለዚህ የድምፅ ብክለት የሚሰጡትን ትኩረት እያሳደጉ፣ የማሳወቅ ዘመቻዎችን እያጠናከሩ፣ የህብረተሰብ ተሳታፊነትን እያሰፉ፣ ህግጋትና ተፈጻሚነታቸውንም እያበረቱ ናቸው። የድምፅ ሁከት ከጊዜ ወደ ጊዜ እየበረታባቸውና ያለ ቁጥጥር እያደገባቸው አሳሳቢ የሆነ ከመጣባቸው አገሮች ኢትዮጵያ አንዷ ነች። የፌዴራሉን የአካባቢ ጥበቃ ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ብርሃኑ አያሌውን አግኝቼ በዚህ ችግር ላይ ተወያይተን ነበር። የፌዴራል አካባቢ ጥበቃ ባለስልጣን ይህንን አስመልክቶ የአካባቢ ብክለት አዋጅ አውጥቷል። በዚህ አዋጅ መሰረት ማንኛውም ግለሰብም ሆነ ድርጅት አካባቢ መበከል እንደማይኖርበት በግልጽ ተቀምጧል። ከብክለት መካከል አንዱ የድምፅ ብክለት ነው። ስለዚህ ይህንን አዋጅ መሰረት በማድረግ ደግሞ ብክለቱን ለመከላከል የሚያስችሉ ደረጃዎች ይዘጋጃሉ። በዛ መሰረት ተገቢ እርምጃዎች ይወሰዳሉ ማለት ነው። ስለዚህ ከዚህ ከብክለት ቁጥጥር አዋጅ ጋር በተያያዘ በኢትዮጵያ ሁኔታ እኛ ቅድሚያ ችግር ነው ብለን ያየ ነው፣ በተለይም ከፋብሪካዎች እና ከማምረቻ ድርጅቶች በፈሳሽ መልክ የሚወጣ በካይ ቆሻሻ በመሆኑ ያንን ቅድሚያ ሰጠን፣ ለዚህ ደረጃ ወጥቶ እየተተገበረ ይገኛል። የድምፅን ብክለት በሚመለከትም በአሁኑ ጊዜ መስሪያ ቤታችን የብክለት ደረጃዎችን በማዘጋጀት ላይ ይገኛል። ስለዚህ በቀጣይ ቅድምም እንደ ጠቀስከው ችግሮቹ አሁን እየጨመሩ መጥተዋል። በተለይ ትልልቅ ከተሞች ከድምፅ ጋር በተያያዘ የሚታዩ ችግሮች አሉ። ይህንን የሚዘጋጀውን ደረጃ መነሻ በማድረግ አስፈላጊ እርምጃዎች በፌዴራል መስሪያ ቤቱም ሆነ በክልል የአካባቢ ጥበቃ ተቋማት የሚወሰዱ ይሆናል። በአሁኑ ጊዜ ግን ክልሎቹ በማቋቋሚያ አዋጁ በተሰጣቸው ኃላፊነት መሰረት የድምጽ ብክለትን ለመከላከል የተለያዩ እርምጃዎችን በመውሰድ ላይ ይገኛሉ። የአዲስ አበባ ከተማ በሚመለከት የከተማዋ የአካባቢ ጥበቃ ባለስልጣን መስሪያ ቤት ከድምጽ ብክለት ጋር የተያያዙ ችግሮች በመለየት በተለይ ችግሮቹን በሚመለከት የችግሮቹን ምንጭና ከዚህ ጋር አግባብነት ያላቸውን ባለድርሻ አካላት በማወያየት ሰፊ እርምጃዎችን ወስዷል። በቀጣይ እንግዲህ አሁን እኛ ከምናዘጋጀው የደረጃ የድምፅ ደረጃ ጋር ያን መሰረት በማድረግ ወደ እርምጃ ወይም ወደ ተግባራዊ እንቅስቃሴ የሚገባበት ሁኔታ ነው የሚኖረው። አቶ ብርሃኑ፣ ለመሆኑ ባለድርሻ አካላት የምትሏቸውን ማንን ነው አዋጁ ላይ ብክለት ጋር ተያይዞ የብክለት አመንጪ ተብለው የተለዩ አካላት አሉ። ማለት የብክለቱ ምንጭ ከየት ከየት፣ የድምጽ ብክለትን ከወሰድን አሁን በከተማዋ ላይ ከፍተኛ ድምጽን በማውጣት ከተለያዩ እንቅስቃሴዎቻቸው ጋር በተገናኘ ያሉ አካላት አሉ። እነሱን ማለት ነው። እንግዲህ ዝርዝራቸው ሰፋ ስለሚል ግን የህብረተሰቡን ደህንነት የሚጎዱ ከድምፅ ህብረተሰቡ ሊሸከመው ከሚችለው በላይ ድምፅ የሚያወጡ ማንኛውም የግል ድርጅቶች ሊሆኑ ይችላሉ። በቢዝነስ ላይ የተሰማሩ ሊሆኑ ይችላሉ። የሃይማኖት ድርጅቶች ሊሆኑ ይችላሉ። ነኝህን ነኝህን ነው የሚያካተው እንግዲህ እና የከተማዋ መስተዳደር የአካባቢ ጥበቃ ባለስልጣንም ነኝህን አካላት ነው ሰፋ ባለ ማለትም የመንግስት አስፈጻሚ አካላት እና አሁን የጠቀስኩልህን ለድምፅ ብክለት መን ኤጀንሲ ናቸው የተባሉትን አካላት ለይተን ነው ውይይቱና ምክክሩ እየተካሄደ ያለው። ለዛሬ የአየር ጊዜ ስላበቃ እዚህ ላይ ገታ ላድርግ። አቶ ብርሃኑም ይመለሳሉ፣ እኔም ደግሞ ሌሎች ባለሙያዎችና የሥራ ኃላፊዎችንም ይዤ እመለሳለሁ። አመሰግናለሁ አቶ ብርሃኑ። ባለድምፆችም እባካችሁ ጥቂት ቀነስ ስታደርጉ አመሰግናለሁ። ሰዎች የሰላም ምሽት፣ የሰላም ሌሊት፣ የሰላም ጊዜ ይሁንላችሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ጤና ይስጥ።